የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 6 2014 ዓ.ም ዝግጅታችን ጀመረ በሳውዲ አረቢያ በጅዳና በሪያድ እንዲሁም በሌሎች የተለያዩ አካባቢዎች የሚኖሩ ህጋዊ ፈቃድ ያላቸውም ሆነ ህጋዊ ፈቃድ የሌላቸው ዜጎች የተለያየ አይነት ችግር እየደረሰባቸው እንደሆነ ገለጹ። ከመሰላቸት የመጣ ነው እንጂ ከዚህ በፊት አሁን ከሶስት ዓመት በፊት አንድ ሺ እስረኛ እንኳ ተነባብሮ አያውቅም። ለምሽቱ ካሰናዳ ነው ዝግጅት እየተቀነጨበ ነው። ከዜናው በኋላ ሙሉ ይቀርባል። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ በጸጥታ ማዳመጥ ትችላላችሁ ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁን ቆያለን አብራችሁን ቆዩ አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ ጤና ይስጥልኝ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዩናይት ስቴትሱ ፕሬዝዳንት ጆ ባይደን ትላንት ቅዳሜ የሩሲያው አቻቸውን ቭላዲሚር ፑቲንን በስልክ ባነጋገሩበት ወቅት ሩሲያ ዩክሬንን ከወረረች ፈጣንና ከባድ መዘዝ የሚያስከትል ምላሽ የሚጠብቃት መሆኑን በመግለጽ በድጋሚ ማስጠንቀቃቸውን የዋይት ሀውስ መግለጫ አመለከተ። ሩሲያ በዩክሬን ላይ የተፈራውን ወረራ ከፈጸመች ዩናይትድ ስቴትስ ከአጋሮቿ ጋር በመሆን የምትወስደው ፈጣንና የማያወላውል ያሉት ምላሽ ሩሲያን ብርቱ ዋጋ እንደሚያስከፍላት ፕሬዚዳንት ባይደን ግልጽ አድርገውላቸዋል ሲል የዋይት ሀውስ መግለጫ አስረድቷል። ሁለቱ መሪዎች እየተነጋገሩ ሳሉም ሩሲያ በዩክሬን ላይ ወረራ ለማድረግ ተዘጋጅታለች የሚለው ስጋትና የቀሰቀሰ ውጥረት እያየለ ነው። ሩሲያ ካለፉት ጥቂት ወራት አንስቶ ከዩክሬን ድንበር አቅራቢያ ከአንድ መቶ ሺህ በላይ ወታደሮችን ማከማቸቷን አሁንም አልገታችም። የፕሬዝዳንት ባይደንንና የፕሬዝዳንት ፑቲንን የስልክ ምልልስ ተከትሎም ዋናው የክሬምሊን የውጭ ጉዳይ ፖሊሲ አማካሪ ዩሪ ኡሻኮቭ በሰጡት አስተያየት ባይደን የሩሲያን የደህንነት ስጋቶች ለመፍታት ደጋግሞ ያቀረቡት ሀሳብ ባለፈው ጥር ወር ከሰጡት ያልተለየ ነው ሲሉ የተፈጠረውን አደጋ ለማስቀረት ሁለቱ ወገኖች የተስማሙበት አንዳችም ያለመኖሩን አመልክተዋል። በዩናይት ስቴትስ ለቀረበው ሀሳብ አገራቸው በቅርቡ ምላሽ የምትሰጥ መሆኗንም ውሻኮቭ ተናግረዋል። ሆኖም ሩሲያ በቅርብ ቀናት ውስጥ ዩክሬንን ልትወር ትችላለች የሚሉትን የዩናይት ስቴትስ መግለጫዎች የተጋነኑና መሠረት የሌላቸው ወሬዎች ከመጨረሻው ጣሪያ ደርሰዋል ሲሉ አጣጥለዋል። ዋሽንግተን እስከ ፊታችን ረቡዕ ባለው ጊዜ ሩሲያ ወረራ ልትፈጽም እንደምትችል የደህንነት መረጃዎች እንደደረሰዋት አመልክታለች። ይበኒ እንዳለ ዩናይት ስቴትስ ኪየቭ የሚገኘውን ኤምባሲዋን ዘግታ አብዛኞቹን የኤምባሲዋን ሰራተኞች ከሀገር ማስወጣቷ ተዘግበዋል። የፓስፖርትና የቪዛ አገልግሎቶችን ጨምሮ መደበኛ የቆንስላ አገልግሎቶችም እንደማይኖሩ ተገልጠዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሩሲያ ጦር በዚያች አገር ሊወስድ የሚችለው እርምጃ ስጋት እየጨመረ በመምጣቱ አሜሪካውያን ወደ ዩክሬን እንዳይጓዙና ከዚያም ያሉ በአስቸኳይ ኪየቭን ለቀው እንዲወጡ አስጠንቅቋል። በሌላ ተያያዥ ዜና የፑቲንን እቅድ አስመልክቶ በተለያዩ ወገኖች የሚሰነዘሩት የግምት ሀሳቦች ቀጥለዋል። ሁኔታው ያሳሰባቸው የምዕራባውያን ወታደራዊ ባለስልጣናትና የአካባቢው ጉዳይ አዋቂዎች ክሬምሊን ዩክሬንን ለመውረር የሚያስችል በቂ ኃይል ከድንበሩ አቅራቢያ አሰባስባለች በሚለው ይስማማሉ። ሆኖም የጦር ሰራዊቷን ማከማቸት የቀጠለችው ከምዕራባውያኑ ጋር አንዳች ስምምነት ለማግኘት የተነደፈ ማስፈራሪያ ይሁን በእርግጥ ወረራ ለመፈጸም የታለመ በሚለው ላይ ግን የተራራቀ ሀሳብ ነው ያላቸው። የዩናይት ስቴትስ የጃፓንና የደቡብ ኮሪያ ከፍተኛ ዲፕሎማቶች ዩክሬንንና ሰሜን ኮሪያን በሚመለከቱ ጉዳዮች ዙሪያ ሀዋይ ላይ ተገናኝተው ተነጋግረዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን፣ የጃፓኑ የውጭ ጉዳይ ሚኒስትር ሀያሺ ዮሺማሳ እንዲሁም የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቹንግ ያንግ ሩሲያ በዩክሬን ወረራ ልትፈጽም ትችላለች በሚል በተፈጠረው ስጋትና የሰሜን ኮሪያን የኒውክሌር መርሃ ግብር ጨምሮ በሚያሳስቧቸው የጋራ ጉዳዮች ላይ መምከራቸው ታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በካናዳ የኮቪድ-19ን የጤና ህግጋት በመቃወም የተጀመረው በከባድ መኪና አሽከርካሪዎች የተመራውና የዩናይት ስቴትስ እና የካናዳን ከተሞች የሚያገናኙ የድንበር መተላለፊያዎች መዝጋት ጨምሮ የተቃውሞ እንቅስቃሴዎችን ለማብቃት የታለመውና ሕግ በተላለፉ ላይም እስርን የሚጨምሩ እርምጃዎች እንዲወሰዱ ፍርድ ቤት ያስተላለፈው ትዕዛዝና ማስጠንቀቂያ ተፈጻሚ ሳይሆን ከቀረ በኋላ በካናዳ ፖሊስና በተቃውሞ እንቅስቃሴ አድራጊዎቹ መካከል ያለው ውጥረት ያለበት ፍጥጫ አሁንም እንደቀጠለ መሆኑ ተዘገበ። በአፍጋንስታን ዋና ከተማ ካቡል ሰልፈኞች ትላንት ቅዳሜ ፕሬዚዳንት ባይደን በዩናይት ስቴትስ እንዳይንቀሳቀስ ተደርጎ ከነበረው የአፍጋንስታን ገንዘብ ከፊሉ ሶስት ነጥብ አምስት ቢሊዮን ዶላር በዩናይት ስቴትሱ የመስከረም አንድ አሸባሪዎች ጥቃት ጉዳት ለደረሰባቸው ቤተሰቦች እንዲሰጥ ያስተላለፉትን ትዕዛዝ ያወገዙበትን ተቃውሞ ድምፅ አሰሙ። ባይደን ከትላንት በስቲያ አርብ የፈረሙት ትዕዛዝ ቀሪው የሶስት ነጥብ አምስት ቢሊዮን ዶላር በአፍጋንስታን ለሚንቀሳቀሱ የሰብአዊ እርዳታ ቡድኖች እንዲሰጥ ይላል። ታሊባን በነሐሴ ወር መጀመሪያ ያችን ሀገር ከተቆጣጠረ በኋላ ዓለም አቀፍ የገንዘብ እርዳታ ወደ አፍጋኒስታን መምጣቱ ማቆሙን ተከትሎ የአገሪቱ ኢኮኖሚ ከውድቀት አፋፍ ላይ መሆኑ ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ሌላ ከበደን ለዓለም ዜናዎቹ እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ጥር 6 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ አሁን ወደ ዕለቱ ወደ ያዝ ነው የመጀመሪያ ቅንብር እንውሰዳችሁ። በሳውዲ አረቢያ የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ መሆናቸውን ይናገራሉ። በዚህ ዙሪያ ለምሽቱ የተሰናዳውን ሰፋ ያለ ልዩ ዘገባ እንደሚከተለው ይቀርባል። በሳውዲ አረቢያ በጅዳና በሪያድ እንዲሁም በሌሎች የተለያዩ አካባቢዎች የሚኖሩ ህጋዊ ፈቃድ ያላቸውም ሆነ ህጋዊ ፈቃድ የሌላቸው ዜጎች የተለያየ አይነት ችግር እየደረሰባቸው እንደሆነ ገለጹ። ሳውዲ አረቢያ ውስጥ ከሚኖሩ እነዚህ ኢትዮጵያውያን መካከል ህገወጡን የስደት መንገድ ተከትለው ቀይ ባህርን አቋርጠው በሕይወት ተርፈው የገቡ አሉ። እነዚህ ዜጎች እዛ ከደረሱ በኋላ የስራ ፈቃድ ያገኙም ሳያገኙም ደግሞ ራሳቸውን ደብቀው የሚሰሩ ይገኙበታል። ተገቢውን የስራ ፈቃድ አግኝተው የተለያዩ ስራዎችንም የሚሰሩ ዜጎች አሉ። ሃይማኖታዊ ስርዓትን ለማከናወን በዘመድ ጥየቃ ቪዛና በመሳሰሉት ጉዳዮች እዚያ ደርሰው የመንቀሳቀሻ ቪዛቸው የተቃጠለ እና የጉዞ ሰነድ የሌላቸውም አሉ። ከላይ በተጠቀሱትና በሌሎች ምክንያቶች በሳውዲ የሚኖሩ ኢትዮጵያውያን በአሁኑ ሰዓት ሁሉም ነዋል። ሪ ላይ ያነጣጠረ ከፍተኛ ችግር እየደረሰባቸው እንደሆነ ይናገራሉ። በማቆያና በእስር ቤቶች ውስጥ ቁጥራቸው የበዛ ሰዎች በአንድ ላይ በተጨናነቀ ሁኔታ በመታሰራቸው ከፍተኛ የሆነ መተፋፈግ እንደሚገጥማቸው፣ አሁን ካለው ሙቀት አንጻርም በእስር ላይ የሚገኙ ሕጻናት እስከ ሞት የሚያደርስ ከፍተኛ ስቃይ እንደገጠማቸው ይገልጻሉ። አቶ አብዱል ቢላል ሪያድ ውስጥ 22 ዓመት ኖሯል። በአንድ ኩባንያ ውስጥ ተቀጥሮ እንደሚሰራ ሆኗል። ባለትዳርና የአራት ልጆች አባት ነው። አቶ አብዱ በቅድሚያ በሳውዲ አረቢያ እስር ቤቶችና ማቆያ ውስጥ አሁን እየተከሰተ ያለው ችግር ከፍተኛ መሆኑን ይናገራል። እስር ቤትም ያለው ሁኔታ በጣም የተጨናነቀ ሁኔታ ነው። ቢያንስ ቢያንስ አራት አልጋ ያለበት ክፍል ውስጥ አራት ሰው መያዝ የሚችል ክፍል ውስጥ ሰላሳ ሰው ነው የሚጨምሩት። መተንፈስ አትችልም። ምግብ በስነ ስርዓቱ አያቀርቡም። ውሃ፣ ንጹህ የመጠጥ ውሃ አያቀርቡም። ጸዳጃ ቤት የለውም። በጣም የተጨናነቀ ነው። በጣም ህዝብ ስቃይ ላይ ነው። በተለይ ህጻናት፣ አሁን እኔ እንዳረጋገጥኩት እዚህ እኛ ቅርብ ያለ እስር ቤት ከአምስት ሺህ በላይ ሴቶችና ህጻናት ብቻ ከወንዶች ክፍል ሳይጨምር ማለት ነው። እነዛሉ ህጻናት ወተት የላቸውም ብዙ ልጆች ሪከርድ ይልኩልናል። ከዚያ አንዳንድ ግሩፕ መረዳጃ ያቋቁመን ወተት ለማስገባት እየታገልን ነው። አንዳንድ ጊዜ እናስገባለን። ይህንን ነገር ሂዶ ሰው መጠየቅ አልፈቀዱም። ቤተሰብ እንዲያደርስላቸው አይፈቅዱም፣ ወይ ራሳቸው አያቀርቡላቸውም ያለ ሁኔታ በጣም የከፋ ነው። ኢትዮጵያውያኑ ወደ ማቆያ ውስጥ የሚገቡት የሳውዲ አረቢያ መንግስት የሰጠውን የምህረት አዋጅ በመጠቀም ወደ ሀገራቸው ለመመለስ እጃቸውን በመስጠት ፖሊስ የሚያደርገውን አሰሳ እየተያዙ ሲሆን የኢትዮጵያ መንግስት የጉዞ ሰነድ አዘጋጅቶ እስከወስዳቸው ድረስ ከዚህ አትወጡም ተብለው የሚቆዩ ናቸው። በተጨማሪም በህገ ወጥ መንገድ ወደ ሀገር ውስጥ ገብታችኋል በሚልና በተለያየ ምክንያት የታሰሩ ይገኛሉ። በተለያዩ ከፍተኛና ቀላል የወንጀል ድርጊቶች በመሳተፍ ተጠርጥረው ተፈርዶባቸው በእስር የሚገኙና የእስር ጊዜያቸውን ጨርሰው ኢትዮጵያ ለመመለስ የሚጠባበቁም አሉ። የእነዚህን ጉዳይ በሌላ ዘገባ የምንመለስበት ሲሆን በአሁኑ ሰዓት ከሌላው ጊዜ በተለየ ህጻናትንና ነፍሰ ጡር ሴቶችን ሳይቀሩ ወደ ማቆያ ጣቢያ ተወስደው እንደሚታሰሩ በሪያድ ከተማ አስር አመት እንደኖረች የምትገልጸው ሳባ ገብረስላሴ ታስረዳለች። የአሁኑ ግን እጅግ በጣም የተለየ የሚያደርገው ከዚህ በፊት ህጻናት አያዙም፣ ነፍሰ ጥሮች አያዙም፣ ቢያንስ እንኳን የነበረው። አሁን ግን እኔ ራሴ በአይኔ እንኳን የዘጠኝ ወር እርጉዝ ምጧ መጥቶ ቪዲዮ ደርሶኛል። ህጻናት በጣም ከሁለት ሺህ በላይ ህጻናት ነው አሉ የሚባለው እና ሙቀቱ በእስር ቤት ሆነው ምግብ የላቸውም፣ ውሃ የላቸውም። ከአንድም አሁን እስከ አምስት ደርሰዋል በሞት እንኳን ነው እየተባለ ያለው ና በማቆያ ቦታዎቹና በእስር ቤቶች የሚገኙ እስረኞች ያሉበት ሁኔታ በቪዲዮ እየተቀረጸ በውጭ ሆነው ሁኔታቸውን ለሚከታተሉ ኢትዮጵያውያን ማህበረሰቦች ና እንደ ሂዩማን ራይትስ ዎች ላሉ አለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች እንዲታይ በማድረጋቸው በአሁኑ ወቅት ከፍተኛ ፍተሻ እየተደረገ ስልካቸውን እንደሚቀሙ በስደተኞች ጉዳይ ላይ በበጎ ፈቃድ እገዛ እንደምታደርግ የምትናገረው ሳባ ሁኔታውን ታስረዳለች ባለፈው ታ ነሳስ ወር ሳውዲ አረቢያ ሪያድ ውስጥ ስለሚገኙ እስረኞች ሪፖርት ያወጣው ሂማን ራይትስ ዎች ወደ ሀገራቸው የሚመለሱ ስደተኞችን ለማቆየት በተዘጋጀው በሪያድ በሚገኘው ማቆያ ጣቢያ ውስጥ ሰብዓዊ ክብራቸው ተገፉ እንደሚገኙ አስታውቆ ነበር። ከዚህ በኋላ የኢትዮጵያ መንግስት አርባ ሁለት ሺህ ፈቃድ የሌላቸው ዜጎች ወደ ሀገር እንዲመለሱ ቢያደርግም አሁንም በየቀኑ እየታፈሱ የሚገቡ የእስረኞች ቁጥር እየጨመረ እንደሚገኝ ሪያድ በሚገኘው የሳውዲ አረቢያ የ ኢትዮጵያ ኤምባሲ የዜጎችን ጉዳይ የሚከታተሉ አቶ ፈድሉ ውጅራ ይገልጻሉ። እየሰራን ያለ ነው። ሴቶች አካባቢ ነው። ሴቶችና ህጻናት በአሁኑ ሰዓት እስከ አምስት ሺህ አካባቢ ነው። አምስት ሺህ አካባቢ ነው። ጊዜ የሚገልጸው በየቀኑ ቅድም እንደተናገርኩት ያው አፈሳው ስለቀጠለ ቁጥሩ ይጨምራል። እንደዚሁም ኢሚግሬሽን ያለው ብሄርያ ከተማ ስለሆነ ዜጎችም መውጡት በዚህ በሪያድ በኩል ስለሆነ በሪያድ ዙሪያ ያሉ ከተሞች ከዛም ወደ ሪያድ የሚያመጡበት ሁኔታ ስላለ ቁጥሩ በየቀኑ እንዲለዋወጥ በከፍተኛ ሁኔታ እንዲለዋወጥ ነው የሚያደርገው። ሪያድ እና ዙሪያ ካሉ ከተሞች ዜጎች ተይዘው የመኖሪያ ፍቃድ የላቸው በተለያየ መልኩ የሀገሪቱ ህግ በላሟል ብዙ ዜጎች ተይዘው ወደ ሪያድ ስለሚመጡ ጥሩ፣ በየቀኑ የከፍተኛ ሁኔታ እየተለዋወቁታል ይሄዳን ማለት ነው። አቶ ፈድሉ በማቆያ ቤት ና በእስር ቤት ውስጥ ካለው እጅግ የተጨናነቀ ና አሁን ካለው የሙቀት መጠን ከፍተኛነት አንጻር ሕይወታቸው ያለፈ ሕጻናት እንደሚኖሩ ይናገራሉ። መጀመር አካባቢ በነበረው መገፋፋትን ምናልባት እርግዞችን ነበሩ በዚያ እጃቸው ቀቀው ሸገቡት ውስጥ እና በዛ ግሳ እና በዛ ሙቀት ቸሰሩ ሲጎዱ ይችላሉ። ምናልባትም ከዚህ ጋር የተያያዘ ቶቻቸው የሞቸባቸው እናቶችም አሉ። እና ሙቀቱ በተለይ አሁን ያለንበት ወደ አርባ ስምንት አርባ አምስት እና በአርባ አምስት ነው በአርባ ስምንት ዲግሪ ሴልሺየስ አካባቢ የሆነበት በትሪታን ያለው እና ሙቀቱ አድለን ሕፃናት አዋቂው ራሱ በኮንዲሽነር ምናምን ታግዞ እንጂ እንዲቋቋምበት ሁኔታ አይደለም። እስር ቤቱ ከሚችለው በላይ ዜጋችንን ምናልባት ኤምባሲ ጋር ሳይናበብ እዚያ ጋ ያለውን የሰው መጠን እስር ቤቱ እንዴት ነው ክፍት ነው ወይ የሚል መረጃ እንትን ሳይን ነው በቀጥታ በሶሻል ሚዲያ በተሰጣቸው የተሰፋፋ መረጃ እጃቸው ሰጥተው እንዲገቡ እና እዚያ ጋር በመጨናነቅ እና በግፊያ የተወሰኑ ህጻናቶች ሊጎዱ ይችላሉ። አንደኛው የሞት ምክንያት ያህል ሊሆን ይችላል። የእስር ቤቱን ሁኔታ ባለማገናዘብ፣ እንዲሁም ካለው የተለያየ አስቸጋሪ ሁኔታ አንጻር በምን ያህል ፍጥነት ሰነድ ተዘጋጅቶ ወደ ኢትዮጵያ መመለስ እንደሚቻል የሚፈጀውን ጊዜ ባለማገናዘብ፣ በረራ በምን አይነት መልኩ እንዳለ ባለማወቅ፣ ማህበራዊ ሚዲያ ላይ ባሉት ማስታወቂያ ምክንያት እጃቸውን ሰጥተው ተይዘው በማቆያ ቦታ ለችግር የተጋለጡ እንዳሉም አቶ ፈድሉ ጨምረው ገልጸዋል። ዜጎቻችን ለመውጣት ጥረት ሲያደርጉ ነበረ። የምህረት አዋጅ ተደርጎላቸው በተለይ እንደዚህ ጠፍተው ከአሰሪዎቻቸው ጠፍተው የሚሰሩ እህቶቻችን እነሱ ለመውጣት ለረዥም ጊዜ ጥያቄ ሲያቀርቡ ቆይተው ነበር። መጨረሻ ላይ በተለይ ህ አርባ የማስገባቱን እቅድ ሲጀመርና ሰው እየገባ ነው የሚል ነገር ሲሰሙ ለፖሊስ እጃቸው የሰጡበት ሁኔታ ነበረ። ያ ነው ልዩ ያደረገው። ምናልባት እስር ቤቱም ከአቅሙ በላይ እንዲሆንም ያደረገው ድንገት ሳይዘጋጁ እጃቸው እየሰጡ የሚገቡ እህቶች እና ህጻናት ናቸው። ትንሽ ጉዳት የምንዲፈጠር ያደረጉት ምክንያቱም አንዳንዶቹ ወይም ብዙዎቹ ማለት ይቻላል የሰው ልጅም የራሳቸው ያልሆነ ልጅ ይዘው የሚገቡበት ሁኔታ አለ። ያ ደግሞ የራሱ የሆነ ችግር ይፈጥራል። ምክንያቱም ማንም ልጆችን፣ ህጻናትን በመንከባከብ ላይ እንደ እናት ሆኖ እንክብካቤ ሊያደርግ አይችልም እና ያ የፈጠረው ከባድነት እና ጫና ትንሽ ህጻናቶች እንዲጎዱ ሊያደርግ ችለዋል ማለት ነው። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ፌስቡክ ገጽ ላይ ከቀናት በፊት በወጣው የምስል ማብራሪያ የኢትዮጵያ ልዩ መልእክተኛ እና አምባሳደር ሌንጮ ባቲ ኤምባሲው እስካሁን አከናውኖታል ያሉትን ተግባር አስረድተዋል። ዜጎቻችን በብዛት ቀይ ባህርን አቋርጠው ወደዚህ ሀገር ቱበት ሁኔታ ነበር። እዚህ ሀገርም የነበሩ በተለያየ በሀጅም ይሁን በኡምራም ይሁን በዚህ ያራም ይሁን እና ወይንም ደግሞ ለስራ የሚሆን መጥተው በተለያዩ ጉዳዮች ይቃማቸው ተቃጥለ አለ እና ህጋዊ ሆነው መጥተው ህጋዊ ያልሆኑ ማአት አሉ። ብዙዎቹ እስር ቤት ነበሩ። በዛን ወቅት በሳምንት አንድ ሺህ ሰው ሶስት ፍላይት እንወስድ ነበረ። ግን እስር ቤቱ እየሞላ ስለመጣ እስር ቤቱ ሁኔታን በጣም አስቸጋሪ ስለነበረ፣ የሳውዲ አረቢያ መንግስትም ትልቅ ጫና እያደረገ ስለነበረ መጨረሻ ያ ነገር ተንከባሎ ተንከባሎ የሁለቱን አገር ዲፕሎማቲ ግንኙነት በማይጎዳ መልኩ ልባት ማግኘት ስላለበት ክቡር ጠቅላይ ሚኒስትራችን አልጋ ወራሹ ጋር ባደረጉት ግንኙነት ኢትዮጵያን ዜጎች በ3 ሳምንት ውስጥ በቀር ስምንት ፍላይት ወደ 2600 ሰው እና በሶስት ሳምንት ውስጥ 42 ወደ 420 የሚደርስ ሰው አጓጉዘናል ማለት ነው። ይሄ በጅዳና በሪያድ መካከል ማለት ነው። በቀን ስምንት ፍላይት ስናደርግ ስድስት ፍላይት ከጅዳ ነው ያደረግ ነው፣ ሁለት ፍላይት ከሪያድ። ምክንያቱም አብዛኞቹ እስር ቤቶች ያሉት ጅዳ አካባቢ ነው፣ መግቢያ ነው። ፖርት ሲቲ ጅዛንም ነመካም ለዛ ቅርበት ስላላቸው እዛ ብዙ እስረኛ ስላለ ብዙ ማንሳት ያለብን ከዛ ነው። እዚህ ወደ አስር ሺህ ነበረን ስለዚህ ካልኩሌት አረግና ከዛ ስድስት ከዚህ ሁለት ፍላይት በየቀኑ ስናደረግ አርባ ሺውን እሞላለን በሚል ነው የሰራ ነው። የተቀላጠፈ ነው። ታርጌቱን የመታ ነው። አርባ ሺህ ታርጌት ቢኖረንም ወደ አርባ ሁለት ሺህ ነው መጨረሻ ላይ በተለይ ሴቶች አዛውንቶችና ህጻናቶች ስለነበሩ እነሱንም ጨምረን ለማጓጓዝ ችለናል። አሁንም በቀጣይነት ከዚያ ወዲህ አፈሳ ስለነበረ እስር ቤት ያሉ አሉ። አሁንም ምዝገባውን ጀምረናል። በተጨማሪም ሰሞኑን በዚሁ የኤምባሲው ገጽ ላይ መንግስት በሳውዲ አረቢያ በችግር ላይ ያሉ በማቆያ ማዕከላትና በእስር ቤቶች ያሉ ዜጎቹን ከሳውዲ አረቢያ መንግስት ጋር በመተባበር ሰብአዊ ክብራቸውን በመጠበቅ በቅርብ ቀናት ውስጥ ወደ ሀገራቸው የሚመልስ መሆኑን ገልጿል። በሌላ በኩል በአሁኑ ሰዓት ፈቃድ ኖሯቸው በህጋዊ መንገድ የተለያዩ ስራ እየሰሩ የሚገኙ ነገር ግን ኢትዮጵያዊ በመሆናቸው ብቻ በየጊዜው እየተያያዙ እንደሚታሰሩና አንድ የተይዘው አሻራ ሰጥተው ህጋዊነታቸው ተረጋግጦ እስኪወጡ ለአሻራ አንድ ሺ የዛን ሀገር ገንዘብ እንደሚከፍሉ ይህ ደግሞ በአንድ ወር ውስጥ በተደጋጋሚ ስለሚደረግ ኑሯቸውን እጅግ አስቸጋሪ እንዳደረገባቸው ይናገራሉ። በሪያድ ከተማ በታክሲ ስራ ላይ

እምባልሳችሁ ችግር አለበት አለ። እውነት ወላሂ ነው የሚለው። ይኸው ዛሬ አያሳድርኝ እንደዛ ብሎ በጣም እዛ ከወሰዱን በኋላ በጣም ሀይለኛ የሆነ ብሎ በስና ዘርጉንም ሀያ አራሰቶ የሚያቆዩን ህጋዊ ሰው አሁን አንቺ ብቻ ኢትዮጵያ ነኝ ካልሽ በቃ ትወሰዳለሽ። እዛ ያቆዩሻል፣ አንገላታሉ። ቤት ሰበራውንም አላቆሙትም። ምህረት አዋጅ ወረደ ወርዷል ምናምን ተባለ። ምህረት አዋጅንም ኧረ ምህረት አዋጅ እንደው እየመጠር ለምንድን አሁን የምትይዙ የምትይ ምናምን ትለው ግን ሰፋራችሁ እኮ ምንም ያለ ነገር የለም። ይሄ እናንተ ሰፋራ ምንም የሰራ ነገር የለም። ክልልም ሰፋራ ሄዳችሁ ሰፋራ አውሩ። እኛን አይማቅ እኛን ራሱ አደከማችሁ። አሁን አይበቃችሁም? ኧረ አሁን አመት ሆነው እኮ በቃ እንደዚህ ተብትሽ እያደረጉ ማለት ነው። የአንተ ነው መታወቂያ ቤ አይደለም ለማለት ቼክ ለማድረግ አይጣት። አሻራ በሰጣሁት ቁጥር ሁሉ አንዳንድ ሺህ ብር አለብኝ እኔ አራት ተወስጃለሁ። እሱንም ራሴን በመጠበቅ ነው እነሱ ሲያይ ወደ ውስጡ እየገባው ስራ ሰዓት እየቀየርኩ ማታ እያረኩ ማታ ማታ፣ አሁን ለምሳሌ ከማታ ሰአስራ አስር ሰዓት ሲሆን ይቆማሉ እነሱ ማለት ነው። በዛ ሰዓት ትንሽ ያ ለሽሪካ የምንከፍለውን ለካምፓኒ የምንከፍለውን አይደል፣ ዝም ብለን ያው ስራ ከመጥፈት ብለን ማታ ማታ ትንሽ እንሰራለን። በሌላ ዚንሲያ እየሰራ እኛ ብቻ ነን በቃ የተቸገር ነው፣ መስራት አልቻለም። ከመቶ ዘጠና ፐርሰንቱ አሁን ስራ አቁሟል። በ በአጠቃላይ ሳባ ገብረስላሴ እርምጃ የሚወሰደው ህገ ወጦች ላይ ነው ይባላል እንጂ ኢትዮጵያዊ በሆነው ህጋዊ ላይም ተግባራዊ እንደሚደረግ ትናገራለች ኢትዮጵያዊ በተለይ ወንድሞቻችን ወረቀት ያለ አሁን ማንም ያልተገነዘበልን ነገር እነሱ በህገ ወጥ ሽፋን መኖሪያ ፍቃድ ያላቸውንም ነው በየቀኑ ወንድሞቻችን የሚያያዙት ሄደው አሻራ ያደርጋሉ። አሻራ ካደረጉ በኋላ እዛ አሻራ ያደረጉበት ላይ አንድ ሺህ ብር ነው የሚመዘገብባቸው ሴት እህቶቻችን ወደ ስራ ሊሄዱ መኖሪያ ፍቃድ እያላቸው መኪና ውስጥ ከአንድ ሰዓትም ከሁለት ሰዓትም በላይ ልናረጋግጥ ነው ቼክ ልናደርግ ነው በማለት በዚህ ሙቀት መኪና ውስጥ አፍ ነው ከአንድ ሰዓትም ከሁለት ሰዓትም በላይ ከመጀመሪያ በጣም ከባድ የነበረው በር ማለት ቤት ውስጥ ይገባሉ። የሴት እህቶቻችን ገንዘባቸውን፣ ወርቃቸውን ተዘርፈዋል። በተለይ እነዚህ ወርቃቸውና ንብረታቸውን የተዘረፉ እህቶቻችን ሲፍን ሁለት ዓመት ወደ ሀገር ለመግባት ትኬታቸውን ቆርጠው ሲጠብቁ የነበሩ ነው አሁን ካሁን ይከፈታል ከማለት አቶ አብዱ ቢላልም ዜጎች ኢትዮጵያዊ በመሆናቸው እና መንገድ ላይ እንደሚያዙ መኖሪያ ቤታቸውም ተለይቶ በተደጋጋሚ በዘራፊዎች ጥቃት እንደሚደርስበት ይገልጻሉ። አሁን ላይ ግን የተለየ የሚያደርገው ህጋዊ ሆኑም ነው። በቃ እንደገና ደግሞ ማለት ነው፣ መኖሪያ ፈቃድ ሳይሆን የሚጠይቁት፣ ሁሉንም ዜጋዎች ሳይሆን የሚጠይቁት። እዚህ ሀገር የታወቀ ነው፣ ብዙ ዜጋዎች ይኖራሉ፣ እንደ ህንድ፣ ባንግላዴሽ፣ ብዙ ፓኪስታን፣ ብዙ አይነት ዜጋ ነው ያለው እና በፊት መኖሪያ ፈቃድ ነበር የሚጠይቀው አሁን ግን ምንድን ነው ዜግነትህ ብለው ማለት ነው። ኢትዮጵያዊ ካልቻቸው መኪና የሚዘች ከሆነ ከመኪና ሲያስወሩ ይቻል በካቴን አድርገው አስገብተው ወደ እንትን በስመ አብ ታደርጊያለሽ ማለት አሻራ ትሰጭና እናረጋግጣለን እዛ ወስደንህ ነው ብለው ልክ እንደ ወንጀለኛ ወደ እስር ቤት ይወስዳሉ። አንድ መኪና ላይ ኮሮናን የተመለከተ ርቀት ጠብቀው ምናምን አይደለም እየሰሩ ያሉት። ትንሽ ሁለት ሰው የሚይዝ ቦታ ላይ ስድስት ሰው፣ ሰባት ሰው እንደ ዶሮ እየገፉ በጣም እያሰቃዩ ነው የሚወስዱት። እኛ ላይ እየደረሰብን ያለው አሁን በጣም በጣም የከፋ ነገር ነው። ቤታችን ተመልሰን ቤት ቁጭ ባልንበት ሰዓት፣ በተኛንበትም ሰዓት አጋጣሚ ቤት ይሰብራሉ። እስከምትከፍል ትችላቸው አይጠብቁም። ከዛ እያዋከቡ ኢትዮጵያዊ መሆንሽን ካወቁ ይዘውሽ ሄዳሉ። ህፃናት አይሉም፣ ሴት አይሉም፣ ነፍሰ ጡር አይሉም። በጣም በጣም የከበደ ነገር ነው። እቤት ከሄድች በኋላ አንቺ ይዘው ከሄዱች በኋላ ከኋላ የሚመጡ ወጣቶች አሉ፣ የዚሁ ሀገር ነዋሪዎች ምናምን። እነሱ ዘረፋ ያካሄዳሉ። ወደ ስራ ስንሄድ በየቦታው አጋጣሚ ያስቆሙሻል። ኢትዮጵያዊ መሆንሽን ሲያውቁ ይዘው ይሄዳሉ። ያለንበት ሁኔታ በጣም በጣም በጣም ችግር ላይ ነው ያለ ነው። የሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎችን ጉዳይ የሚከታተሉት አቶ ፈድሉ ውጅራ ስለዚህ ጉዳይ ምላሽ ይሰጣሉ። አው በእርግጥ ዜጎች ኢትዮጵያዊ በመሆናቸው ብቻ ከለሁኔታው የሚጠየቁበት ሁኔታ አለ። ኢትዮጵያዊ ነህ ወይ ብለው ይጠይቃሉ። አው ከተባለ የሚዙበት ሁኔታ አለ። ይህ ግን የሁሉም ፖሊስ ወይም የሁሉ የደህንነት ስራ አይደለም። ሁሎቹም አይደለም። አንዳንዶቹ መንግስት ከሰጣቸው መመሪያ በላይ አልፈው የሚሰሩም የግል ጥላቻ ያለባቸውም ሊኖሩ ይችላሉ። ሌላው የሚሰጣቸው ኮሚሽንም ሊኖር ይችላል። እነዚህ ፖሊሶቹ ኢትዮጵያውያንን ብቻ ፈልገው የማደን ሁኔታ ይስተዋላል። ሌላው ብዙ ጊዜ ብዙ ሰዎች የማይገነዘቡት ነገር ኢትዮጵያውያን እዚህ ሳውዲ ላይ ከሌላ ዜጋ የምንለዩበት አንድ ባህሪ አለ። ኢትዮጵያዊ በሚያዝበት ጊዜ ለመውጣት ሲል የያዘው ፖሊስ የሚከፍለው ብር አለ እና ለፖሊሱ ምናልባት፣ ለአንዳንዱ ብልሹ ምግባር ላለው ፖሊስ እድል ሊሆን ይችላል ኢትዮጵያዊ መያዝ። ምክንያቱም ላለመያዝ ወይም እንዳይታሰር ሲል፣ ለመኖር ለመቆየት ሲል የሚከፍለው ነገር ስለሚኖር እነሱም እነዚህ ህገወጦቹ ፖሊሶች የመንግስትን ፕሮግራም ማስፈጸም ወይም ደግሞ የመኖሪያ ፍቃድ የሌላቸውን የመያዝ ሳይሆን እንዲህም አይነት ሁኔታ ስላለ ለይቶ ኢትዮጵያውያን ይችላል። ሌላው በተለይ ኢትዮጵያውያን በብዛት የሚገዙባቸው የሳውዲ አካባቢዎች የሚታወቁ ናቸው። ኢትዮጵያውያን በጣም በብዛት የሚገዙባቸው በብዛት የሚኖሩባቸው አካባቢዎች ነው እና ምናልባት እዛ አካባቢ ኢትዮጵያውያንን በብዛት መያዝ ምናልባት ኢትዮጵያውያን ላይ ብቻ ያነጣጠረ ነው ሊያስብል ይችላል እንጂ እኛ እንደ ኤምባሲ ሰራተኞች እስር ቤቶቻቸው ውስጥ ደርሰን ለማየት እድላለን። እስር ቤቶቹ እና በተለያዩ አገር ዜጎች የተሞሉ ናቸው፣ እስር ቤቶቹ ማለት ነው። በሳውዲ የሚገኘው የኢትዮጵያ ኤምባሲ ባለስልጣናት ከሳውዲ መንግስት ጋር በተደጋጋሚ መነጋገሩን ገልጸው በዜጎች ላይ ተፈጸሙ ስለሚባሉ እስርና ቤት ሰበራ ጉዳይ ማስረጃ አቅርቡ እንደሚሏቸው አቶ ፈድሉ ይገልጻሉ። እንግዲህ እነዚህ ወንጀሎች የሚሰሩት መችን ለመረጃ በማይመች መልኩ ስለሆነ ዜጋችን ድንገት ለምሳሌ ቤቱ በሚሰበርበት ጊዜ ድንገት መንገድ ላይ በሚገቱበት ጊዜ መረጃዎችን በሞባይልም ይሆን በሌሎችን የሚያዝ እድሉ አይኖረውም እና ተዘረፍኩ ወይም እንዲህ አካላዊ ጉዳት ደረሰብን፣ ግል አድራሹ አካል የማይዝበት ሁኔታ ነው ያለው ዜጋችን ማለት ነው። እነሱ ግን እነዚህ መረጃዎች ከተሟሉበት ሁኔታ ላይ ያንን ችግር የፈጠረውን እርምጃ ለመውሰድን ለመጠየቅን መረጃዎቻችሁን አምጡ የሚሉበት ሁኔታ አለ እና ሌላው ይሄ እኛ ላይ ብቻ ያነጣጠረ ሳይሆን ሁሉም ዜጋ ላይ ነው። ያው እንደሚታወቀው ሳውዲ የሀያ ሰላሳ ቪዥን አላት። ያንን በተለይ በሀያ ሰላሳ ላይ አገሪቷ ከሕገ ወጥ ነዋሪዎች የጸዳችን ለማድረግ እየሰሩ ነው ያለው በዚህ ማመት ነጥብ አምስት ሚሊዮን ለማውጣት እቅድ እንዳላቸው ይሰማል ማለት ነው። እና ምናልባችን በቀጣይ የእኛን ዜጋ ከጨረሱ በኋላ እያንዳንዱ ሀገር በዚህ መልኩ እየለዩ አንዴ ኢትዮጵያ፣ አንዴ ባንግላዴሽ፣ አንዴ ሱዳን፣ አንዴ እንዲህ እያሉ የሚያስወጡ ከሆነ ምናልባት አሁን ያለው ሀገራዊ ነው ልንል እንችላለን። እንግዲህ በቀጣይ የምናቃቸው ነገሮች ይሆናሉ። ይሻሉ አድማጮች፣ በዚህ ጉዳይ ላይ ከሳውዲ አረቢያ መንግስት ኢትዮጵያ ከሚገኘው ኤምባሲ በኩል መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙከራችንን ቀጥለን ሌሎች ተጨማሪ መረጃዎችን አካተን ተመልሰን እንመጣለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ሰምታችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉ። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን 2022059942 የውስጥ መስመር 14፣ አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናልፋለን። በኢትዮጵያ እድሜያቸው የወር አበባ ለማየት ከደረሱ ሴቶች ውስጥ ሰባ አምስት በመቶ የሚሆኑት በቂ የሆነ የወርሃዊ የንጽህና መጠበቂያ እንደሌላቸው በቅርብ ጊዜያት የተሰሩ የተለያዩ ጥናቶች ያሳያሉ። ሁኔታውን አስከፊ የሚያደርገው ደግሞ ከነዚህ ውስጥ ሀያ አምስት በመቶ የሚሆኑት ንጽህና መጠበቂያ ለመግዛት የሚያስችል አቅም የሌላቸው መሆኑ ነው። ይህንን ችግር ለመቅረፍና ሴቶች የንጽህና መጠበቂያዎችን በቀላሉ እንዲያገኙ ለማስቻል የሚረዳ የቀረጥና ታክስ ማሻሻያ ማድረጉን የኢትዮጵያ ገንዘብ ሚኒስቴር ቢገልጽም የሴቶች ንጽህና መጠበቂያ ዋጋ ግን ባለፈው አንድ ዓመት ውስጥ በከፍተኛ ሁኔታ ጨምሯል። በዚህ ዙሪያ የገንዘብ ሚኒስቴርን፣ የኢትዮጵያ ጉምሩክ ባለስልጣንን፣ የገቢዎች ሚኒስቴርን እና የተስፋ ለኢትዮጵያ የሸማቾች ማህበርን የጀግኔት ኢትዮጵያ ንቅናቄ ና የተለያዩ ድርሻ አካላትን አነጋግረን ከዚህ ቀደም ያሰናዳነውን ዘገባ በድጋሚ የደንገረመው እንደሚከተሉ ታቀርበዋለች። ኢትዮጵያውያን ሴቶች የተፈጥሮ ሕግ በሆነው በወር አበባ ዙሪያ በግልጽ ባለመነጋገርና ግንዛቤ በማጣት ለዘመናት እየተቸገሩ ይገኛሉ። ሴቶች የንጽህና መጠበቂያ በማጣት በአመድና በኩበት ጭምር እንደሚጠቀሙ የተለያዩ ከሴቶች ጋር የሚሰሩ ተቋማትም ይገልጻሉ። ሁኔታዎችን ከባድ ካደረጉ ተግዳሮቶች ውስጥ የሴቶች የንጽህና መጠበቂያ ወደ ሀገር በሚገባበት ወቅት ያለው ግብርና ቀረጥ ከፍተኛነት የነበረ ሲሆን በዚህ ዙሪያ ባለፉት አምስት ዓመታት ውስጥ የጤና ሚኒስቴርን ጨምሮ በተደረጉ ሰፊ ርብርቦች ከባለፈው ታህሳስ 2013 ዓ ምት ጀምሮ የገቢዎች ሚኒስቴር የቀረጥና የታክስ ማሻሻያ እንዲደረግ ወስኗል። ይሁንና ችግሩ ከመሻሻል ይልቅ ብሶበት፣ በተለያዩ ቦታዎች የንጽህና መጠበቂያ ዋጋ ከ50 በመቶ እስከ እጥፍ አድጓል የሚሉት የጀግኒት ኢትዮጵያ ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ናቸው። እውነት ነው። ዋጋውን እንዲቀነስ ታክሱን ሪሙቭ ወይም አደርጋለሁ ብሎ አናውንስ አድርገዋል። ነገር ግን አናውንስ ይደረግ እንጂ ቀን አልተወሰነም አልተተመነም። ዋጋ መተመን ያለበት እንትቲ ዋጋም አልተመኑም። ስለዚህ አሁን ጭራሽ በኢንፍሌሽን ምክንያት ድሮ ሰላሳ አምስት ብር የሚገዛ የነበረ አሁን እስከ ስልሳ ብር በዛ ላይ ደግሞ አመራቅ ያለ ሩራል ሩራል የሚባል ከተማ ውስጥ እስከ መቶ ሀያ ብር ድረስ እየተሸጠ እንደሆነ በኢንስታግራም ሜሴጅም በፌስቡክም ከአይኬር ጋር አብረን እየሰራን ነው። ስለዚህ እነ አይኬርም ሜሴጆች ያገኛሉ። እነዚህ ሜሴጆች በየቀኑ ነው፣ ምክንያቱም እዚህ ላይ እየሰራ እንደሆነ ስለሚያውቁ እንዴት ይሻላል። ዋጋው በጣም ከፍ ብሏል። ጭራሽ ታክሱ ስለተነሳ አሁን በቀላሉ ማግኘት እንችላለን ብለን ስንል ደግሞ እንደገና ምንድን ነው ብለው በጣም ብዙ ልጆች ነው ኮንታክት የሚያደርጉን። ልክ እንደሳቸው ሁሉ ምንም እንኳን ከደንበኞች በቀጥታ የመጣ ቅሬታ ባይደርሳቸውም እንደ ሸማች ማህበር ግን የዋጋዎቹን ንረት ማስተዋላቸውን የሚናገሩት ደግሞ የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሻው ናቸው። እንግዲህ አጠቃላይ በዓለም አቀፍ ደረጃ የምርት ቅናሽ ይታያል። ከኮቪድ ጋር ተያይዞ ዓለም አቀፍ የምርት ቅናሽ ይታያል። እነዚህ የምርት ቅናሽ ደግሞ የዋጋ ጭማሪ እንደሚያስከትል የዓለም አቀፉ የንግድ ድርጅትም ይህን ያመነበት ነው። ወደ ሀገራችን ስንመጣ ያው እንደ ዓለም አቀፍ የንግድ እንቅስቃሴ ተካፋይ እንደመሆናችን መጠን እኛም የዚህ ችግር ተካፋይ ልንሆን እንችላለን። ከዛ በተረፈ ግን ወደ ኢትዮጵያ ስንመጣ በተለይ ቅርብ ጊዜ ወዲህ ከነዳጅ ጭማሪ፣ የውጭ ምንዛሪ እጥረትና ከዚህ ጋር ከተያይዘው ደግሞ የምንዛሪ ተመን ከፍ ማለት የመሳሰሉት ነገሮች ለዋጋ ጭማሪ ምክንያት ሆነዋል። ከዛ ባለፈ ግን እኛ ትኩረት አድርገን የምናየው ኢኮኖሚያዊ ምክንያት የሌላቸው አሁን እንደዚህ አይነት ታክስ የተነሳላቸው ምርቶች በፍጹም በፍጹም ምንም ማስታበብ የማይቻልበት ሁኔታ ነው የነበረው። እንደዚህ አይነት ኢኮኖሚያዊ ምክንያት ወይም ይህን ይሄ ነው የተባለ ምክንያት የሌላቸው የምርት የዋጋ ጭማሪዎች ሲታዩ ከነጋዴዎች ባህሪ ነው ምንነሳ እንግዲህ በተለይ ነጋዴዎቹ ጋና በደንብ የተነጋገርኩት ከሚሸጡም ዛም አካባቢ ከነበሩ ሴቶች ምጅዋ አግኝቼ ካነጋገርኩት በታሳስ ወር በአስራ አምስት ብር ይሸጥ የነበረ የሀገር ውስጥ ምርት አሁን በሀያ አምስት ብር አስር ፍሬ የያዙ ከሀያ አምስት ብር ሲሸጥ አይቻለሁ። ከዛ ደግሞ አልፎ ከውጭ ሀገር የገቡ የተለያዩ ደረጃ ያላቸው የዚህ ውፍረታቸው ላይ እና አንዳንድ እንትናቸው ላይ ጥቅማቸው ላይ በተመለከተ የተለያዩ የሆነው የውጭ ሀገር ምርቶችም አሉ። እነዛ ምርቶች ከነበሩበት እስከ ሰማኒያ ብር ገብተዋል። ከአርባ እና ሰላሳ አምስት ብር እና አንዳንድ ክል በመሀል ላይ ከአስራ አምስት የነበረው ሀያ አምስት ከሀያ አምስት ብር የነበሩ ወደ አርባ ብር የገቡና አሁን እስከ ሰማኒያ ብር የሚሸጡ የተለያዩ ምርቶችን አይቻሉ። ይህ ችግር ከምን አንጻር ሊከሰት ቻለ? ማሻሻያ ውስጥ ከምን ደረሰ ስንል የኢትዮጵያ የገንዘብ ሚኒስቴርን የጠየቅን ሲሆን የሚኒስቴር መስሪያ ቤቱ የግብር ፖሊሲ ዳይሬክቶሬት ዳይሬክተር የሆኑት አቶ ሙላይ ወልዱ ማሻሻያው መወሰዱን ገልጸው እንዲህ ያብራራሉ። ያው እንደተባለው የሴቶች ንጽህና መጠበቂያ ዋጋ እንዲቀንስ ተብሎ በመንግስት ደረጃ አቅጣጫ ሰጥቶ ለገንዘብ ሚኒስቴር ቀርበዋል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊ ሰጥቷል ማለት ነው፣ ከዋጋ አንጻር ይቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው? ከቀረበው ጥያቄ አንጻር አምራቾች አሉ። ኢትዮጵያ አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጭ የሚገባውም ከፍተኛ የነበረው ቀረጥ ምሳሌ ወደ ሰላሳ በመቶ አካባቢ ነበረ፣ አስር በመቶ ሆኗል። የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዳወጣ ያደርጋል። ዜሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መግዛት ማለት ነው የሚሆነው ማለት ነው እና በተለይ ችግሩን ከዘላቂ በዘላቂ ከመሳት አንጻር የአገር ውስጦቹንም አደራራት ስለሚያስፈልግ ማለት ነው እና ስለዚህ እዚህ ላይ የተደረገው ሁለት ነገር ነው። አንደኛ የተደረገው የመጨረሻ ያለቀለች የሴቶች ንጽህና መጠበቂያ ውጭ ተመርቶ ወደ ኢትዮጵያ ሲገባ ድሮ ሰላሳ በመቶ የጣልበት ነው። አሁን ግን ዋጋው ለመጠን ሰላሳ በመቶ ሳይሆን አስር በመቶ ተደርገዋል ማለት ነው። ከሀያ ፐርሰንት በላይ ነው ፐርሰንቴጅ ሲማተላል ማለት ነው። የተደረገው ቅናሽ በጣም ብዙ ነው። ዋጋው ለምን ጨመረ ለሚለው ከአፈጻጸም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ። ስለዚህ ከታሳ አንጻር መቀነስ ካልሆነ በስተቀር ሊጨምር አይገባው ዋጋ ማለት ነው። ስለዚህ ሌሎች ምክንያቶች ምን እንዲሆኑ የሚችል ያሉ የሚለው እንግዲህ እንትኑ ያስፈልጋል፣ ጥናት ያስፈልጋል፣ ብዙ ነገሮች መታየት ይኖርባቸዋል ማለት ነው። እኔ አሁን የምናገር የምችለው ከታክስ አንጻር ነው። ከታክስ አንጻር ግን መንግስት ሀያ በአስር በመቶና ሀያ በመቶ በግባቶች ስስረስ የነበረው ይቅርብኝ ለሴቶች ንጽህና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዛ መጠን ይቀንሳል። ቢሆንም ያው እንግዲህ ከታክስ አንጻር ከቀረጥ አንጻር ይህንን ማበረታቻው ተሰጥቷል ማለት ነው። ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ። መንግስት የሴቶች ሕጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው። እቃዎች ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከሰላሳ ፐርሰንት ወደ አስር ፐርሰንት ታሪፍ ቅናሽ ተደርጎባቸዋል ማለት ነው። ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው በመንግስት በኩል የተወሰደ። እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ ከውጭ በሚመጡበት ወቅት ማለት ነው። ከዚህ ጋራ በተያያዘ እነዚህ እቃዎች አሁን እያወራን ያለ ነው የታሪፍ ኤክሳይዝ ታክስ የለባቸውም። ቀጥታ በሚጠጡበት ክፍል ወቅት ማለት ነው። ስለዚህ የተቀነሰው ነገር በግልጽ የታሪፍ ቅናሽ ነው የተደረገው ማለት ነው። በጣም ሌላው እዚህ የንጽና መጠበቂያ እቃዎች እንደ ጥ እቃ ቸዎች ባለፋብሪካዎች በግባትነት ለመጠቀም የሚያስገቡ ከሆነ ሁለተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጣኔ ፋብሪካዎቹ ለቅሬጣ ለማምረት ያመጡ እስከሆነ ድረስ ቅና ሳይሆን ሙሉ በሙሉ እነዚህ ደግሞ በዜሮ ታሪፍ እንዲተናገዱ ይደረጋል ማለት ነው። የዋጋ ቁጥጥርን በተመለከተ የአሜሪካ ድምፅ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርአት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዛ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጠ ይገባል ብለዋል። ይህን ተከትሎ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከ መጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያ ካልሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች። መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ ለ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነ እና በአሁኑ ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት፣ የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር፣ የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም። ምክንያቱም እኛ ማንዴታችን አይደለም። አንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። የእኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣ ነው። ተወያየንበት፣ ችግሩን አቀረብን፣ መፍትሄም አቀረብን። የእኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው። ማራኪ ተስፋዬ የጀግኒት ንቅናቄ መስራችና አስተባባሪ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ተከታዩ ዝግጅታችን እንውሰዳችሁ። ዶክተር ሀክሊሉ ሀብቴ ለዛሬው አዲስ አበባ ዩኒቨርሲቲ ጠንካራ መሰረት የጣሉ ሰው ናቸው። ለቀዳማዊ ኃይለሥላሴ ዩኒቨርሲቲ የስርዓተ ትምህርት ነፃነትም ቁልፍ አስተዋጽኦ ማበረከታቸው ይነገርላቸዋል። ለዚያ ተግባራቸው ታዲያ የአዲስ አበባ ዩኒቨርሲቲ ሰሞኑን ከፍተኛ እውቅና ሰጥቷቸዋል። በደረጃው በአፍሪካ ስድስተኛ፣ በምስራቅ አፍሪካ ደግሞ አቻይለሽ የሆኑት የትምህርት የጥናትና የምርምር ተቋም የሆነው አዲስ አበባ ዩኒቨርሲቲን በመሰረቱና የመጀመሪያው ቻንስለሩን በነበሩት በቀዳማዊ ኃይለሥላሴ ስም ተመልሶ እንዲሰየምም ሀሳብ ቀርቧል። መለስካቸው አመሃ ዝርዝር አለሁ። የሪፐብሊኩ ፕሬዚዳንት ሳህለወርቅ ዘውዴ በተገኙበት ከግማሽ መቶ ዓመት በፊት የቀድሞ ቀዳማዊ ኃይለሥላሴ ዩኒቨርሲቲ ፕሬዚዳንት የነበሩት ዶክተር አክሊሉ ሀብቴ ለዩኒቨርሲቲው ልዩ አስተዋጽኦ ማበረከታቸውን የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ጣሰው ወልዳህና ተናገሩ። ፕሮፌሰር ጣሰው እንደ ዘረዘሩት ዶክተር አክሊሉ ሀብቴ በኢትዮጵያ የሃያኛው ክፍለ ዘመን የትምህርት ስርዓት የመጀመሪያው የዩኒቨርሲቲ ተማሪ ናቸው። ይህ ብቻ አይደለም፣ ሁለተኛው ኢትዮጵያዊ የቀዳማዊ ኃይለሥላሴ ዩኒቨርሲቲ ፕሬዚዳንት መሆናቸውንም አስታውሰዋል። በእሳቸው አመራር ዩኒቨርሲቲው ያስመዘገበውን እድገትም በአሃዝ ጭምር አስረድተዋል። እንደ አውሮፓውያን አቆጣጠር ከ1958 እስከ 1974 በከፍተኛ ፍቅር በማገልገል ዩኒቨርሲቲውን በአጭር ጊዜ ውስጥ ወደ ከፍተኛ እድገት በጥራትና በብቃት አሸጋግረዋል። ለዚሁ መግለጫ የሚሆን እንደ አውሮፓውያን አቆጣጠር በ1961 እስከ 62 2166 የነበረውን የተማሪ ቁጥር እሳቸው በነበሩበት ወቅት ተማሪ ቁጥር እስከ 1973-74 10700 ደርሶ ነበር። እንዲሁም በተመሳሳይ በ1961 62 100 የነበረውን የመምህራን ብዛት በ1973-74 545 በቁጥር ደርሶ የነበረና ከ70 ፐርሰንት በላይ ኢትዮጵያውያን ነበሩ። ፕሮፌሰር ጣሰው አክሎም የዶክተር አክሊሉ አስተዋጽኦ ለዛሬው አዲስ አበባ ዩኒቨርሲቲ ደረጃም ወሳኝ ሚና የነበረው ነው ብለዋል። በእርግጥ የአዲስ አበባ ዩኒቨርሲቲ ስም በተነሳበት ቦታ ሁሉ ስማቸው ሳይነሳ የማይቀረው ክቡር ዶክተር አክሊሉ ሀብቴ ናቸው። ዶክተር አክሊሉ ሀብቴ አዲስ አበባ ዩኒቨርሲቲን በፕሬዚዳንትነት ባገለገሉበት ዓመታት በተለይም እንደ አውሮፓውያን አቆጣጠር ከ1969-1974 በርካታ አይረሴና ለዩኒቨርሲቲያችን የአሁኑ ማንነት ትልቅ መሰረት የጣሉ ናቸው። በተለይም ለአካባቢ ነጻነት የታገሉ እና እንዲስፋፋ የጣሩ መሆናቸው ኢትዮጵያውያን መምህራን እንዲበዙና የትምህርቱ አካሄድ ከውጭ አገር አስተሳሰብ ጫና እንዲላቀቅ፣ አገር በቀል እውቀት እንዲስፋፋና እንዲበለጽጉ ከፍተኛ አስተዋጽኦ ያደረጉ በመሆናቸው ልናመሰግናቸው፣ ልናከብራቸው ይገባል። በእውቅና አሰጣጡ ስነ ስርዓት ላይ ንግግር ካደረጉት መካከል ዶክተር ዳዊት ዘውዴ የአዲስ አበባ ዩኒቨርሲቲን አመራርና የማኅበረሰቡን አባላት ይህን ዕውቅና መስጠታቸውን አመስግነው መልካም አርያነት ያለው ይህ ተግባር እንዲቀጥልም አደራቸውን አክለውበታል። ቀጥለውም ዘመናዊ ትምህርት ሥርዓትን ከታች እስከ ላይ በመትከልና በመዘርጋት ገናና ታሪካቸው አልተካደም ያሏቸው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ይህን ውለታቸውን ዕውቅና ለመፍጠት ለምን እንዳስቸገረ ጠይቀው የሚከተለውን ሐሳብ አቅርበዋል ስለዚህ ነው በእናንተ በኩል የዩኒቨርስቲው ስያሜ ለባለውለታው ንጉሠ ነገሥት እንዲመለሱ ግድ የሚለው። ዶክተር አክሊሉ በመጽሐፋቸው ለንጉሠ ነገሥቱ መታሰቢያ ያሰፈሩት አረጎች ረዘም ያሉ ናቸው። በአጭሩ በመጨረሻው ላይ ከሰከነ መንግሥት አመራርና ከውለታ አክባሪ ትውልድ የሚጠበቅ የታሪክ እውነታና ግዴታ መሆኑን ለግርማዊ ቀዳማዊ ኃይለ ሥላሴ ይህችን አነስተኛ መስተሳሰቢያ ሳሪያት በታላቅ አክብሮት ሲያቀርብ ለዩኒቨርሲቲው መስራች የመጀመሪያዎች አንስለ ስሙ እንዲመለስላቸው ይጠይቃል። የቀድሞ ቀዳማዊ ኃይለሥላሴ ዩኒቨርሲቲ ፕሬዝዳንት የነበሩትና አዲስ አበባ ዩኒቨርሲቲ ለአገልግሎታቸው እውቅና የሰጣቸው ዶክተር አክሊሉ ሀብቴም በበኩላቸው ባደረጉት ንግግር ይህን ሐሳብ በጽኑ የሚደግፉት መሆናቸውን ከዩኒቨርሲቲ ማህበረሰብ አያሌ ግዴታዎች አንዱ ለእውነት መቆም እንደሆነ በማንተራስ ተናግረዋል። ምንም የፖለቲካው መንፈስ የማይስማማም ቢሆን ለእውነት መቆም ግዴታው ነው። ይሄ ትራዲሽን፣ ይሄ ልማድ እንዲስፋፋ ያስፈልጋል ብዬ ነው የማምነው። የቀዳማዊ ስላሴ ዩኒቨርሲቲ እኔ እንግዲህ ያገለገልኩት የቀዳማዊ ስላሴ ዩኒቨርሲቲ ነው፣ እንደምታውቁት የአዲስ አበባ ዩኒቨርሲቲ አላገለገልኩም? ታሪኩ ይሄ ነው፣ እውነቱ ይሄ ነው አይደል? ታሪኩ ይሄ ነው እና አሁን እዚህ አክበራችሁ ስጠሩኝ ተስፋ አድርጌ የመጣሁት አንድ ቀን የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይሆናል ብዬ በማመን ነው። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ ብዬም ትንሽ የሚጻፍኳትም በአፍ ሳይሆን በእውነት ይሄ ነገር ለሕዝብ መሰረት ሆኖ ግፊት እንዲያደርግ ነው። የቀድሞው የቀዳማዊ የተስላሴ ዩኒቨርሲቲ የዛሬው አዲስ አበባ ዩኒቨርሲቲ ዛሬ ያለበትን ደረጃ ፕሬዝዳንቱ ፕሮፌሰር ጣሰው ወልዳና እንዳስረዱት የተማሪዎች የመቀበል አቅሙ ከ52 ሺ በላይ ደርሷል። ከስምንት ሺህ በላይ ሰራተኞች ሲኖሩት ከእነዚህም መካከል 3125ቱ የአካዳሚ ሰራተኞች ናቸው። 12 ኮሌጆች አስራ አንድ የምርምር ተቋማት አሉት። ፕሮፌሰር ጣሰው አክለውም የዶክተር አክሊሉ ምኞት ዩኒቨርሲቲው ከአፍሪካ ግንባር ቀደም የምርምር ተቋም እንዲሆን እንደነበረና ለዚህም ጽኑ መሰረት እንደጣሉ አስረድተው ዛሬ የሚገኝበትን ደረጃ አሳይተዋል። ይህ ህልማቸውን ሆኖ በአሁኑ ሰዓት በጣም ታዋቂና ዝነኛ የሆነው የታይምስ ሃየር ኢዲኬሽን የግሎባል ራንኪንግ ድርጅት መሰረት ካለው የድህረ ምረቃ ፕሮግራሞች ብዛትና ጥራት የተመራቂያዎች የመመረቅ ምጣኔ ማሳደግ፣ ስራ የማግኘት ምጣኔ ማሳደግ፣ በምርምርና በማህበረሰብ አገልግሎት ጥራት እና ተቀባይነት በማግኘት በዓለም አቀፍ ደረጃ ላይ ተባብሮ በመስራት በመሳሰሉት መስፈርቶች መሰረት ከዓለም በ42 ተኛ ከአፍሪቃ በስድስተኛ ደረጃ ከምስራቅ አፍሪካ በአንደኛ ደረጃ ተደርጎ ተቀምጧል። ይህ የሚያሳየው አዲስ አበባ ዩኒቨርሲቲ የቀደሙትን አመራሮችን፣ መምህራኖችን ውለታ እየዘከረ የሚኖር የሀገራችን የመጀመሪያውና አንጋፋው የትምህርት ተቋም ነው። በሥነ ሥርዓቱ ላይ የተገኙት ፕሬዚዳንት ሳህለ ወርቅ ዘውዴ ምሳሌነቱ ከፍተኛ ነው ባሉት በዚህ ኩነት ላይ መታደማቸው በእጅጉ እንዳስረስታቸው ገልጸው ድርጊቱ እንዲስፋፋም ሁሉንም ወገን ጥረቱን እንዲቀጥል አሳስበዋል። አዲስ አበባ ዩኒቨርሲቲ ዛሬ የደረሰበት ደረጃ ላይ እንዲሆን አስተዋጽኦ ላደረጉት ከደጃዝማች ካሳ ጀምሮ በዶክተር አክሊሉ ሀብቴ አልፎ ዛሬ ያሉት ፕሬዚደንት ድረስ ያለፉትን ሁሉ ማመስገን ያስፈልገናል። ፕሬዚደንቶቻቸው፣ መምህራኖች፣ ፕሬዚደንቶች፣ ቫይስ ፕሬዚደንቶች የመሳሰሉት ትልቅ ስራ እየሰሩ ስለሆነ ቅድም እንደተነገረውም ይሄ የትውልዶች መካከል ውይይት በጣም ጠቃሚ ነው ብዬ ነው የማስበው እና ዶክተር አክሊሉ እዚህ እኛ መሀል የሚቆዩበትን ጊዜ ተጠቅመን ከእሳቸው ብዙ መማር ስለሚቻል ተማሪዎችም መምህራንም እዚህ ላይ ቢሳተፉበት በእውነቱ ጥሪ ለማቅረብ እፈልጋለሁ። ይሄ ትውልድ መካከል ኢንተርጀነሬሽናል ዳያሎግ የሚሉት በብዙ መስክ መበረታታት ያለበት ነው። አንዳንድ ጊዜ ሁሉንም ነገር እኛ የፈጠር ነው ብለን እንድናምን ያደርገናል። የተሰራ ስራ እያለ ዶክተር አክሊሉ ሀብቴ ዛሬ የ93 ዓመት አዛውንት ናቸው። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት ሆነው ከመሾማቸው ከዛሬ 61 ዓመታት በፊትም የዩኒቨርሲቲው ምክትል ፕሬዚዳንት ሆነው አገልግለዋል። ይህን የውቅና መርሃ ግብር ያዘጋጀው በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ተቋም የወዳጆች ማኅበር ሲሆን በዕለቱ የዶክተር አክሊሉን እስከ ዛሬ የሕይወት ጉዞ የሚያስቀኝ ዘጋቢ ፊልምም ለታዳሚው ቀርበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዘጋቢዎቻችንን እናመሰግናለን። ከመሰናበታችን በፊት ለምሽት ወደያዝነው የመጨረሻ ቅንብርን ውሰዳችሁ። ወሩ የካቲት እንደመሆኑ እዚህ ዩናይትድ ስቴትስ ውስጥ የጥቁሮች ወር በመባል ይዘከራል። ይህንን በማስመልከት ሰለሞን አባተ ከዚህ ቀደም ያሰናዳውን ዝግጅት እናስደምጣችሁ። በሺ ዘጠኝ መቶ ስድሳዎቹ ውስጥ እጅግ ተወዳጅ የነበረ መዝሙር ነው፣ ሃሊስ ናትኪንስ የሚዘምረው። መልእክቶቹ ያኔ ተቀጣጥሎ ለነበረው የሲቪል መብቶች ትግል ወጣቶችን መቀስቀስና መሳብ ነበር። ለልቦናና ቀልባቸው ይደርስ የነበረ ዝማሬ ናትኪንስና ሕልቆ መሳፍርት ያልነበራቸው የሚባሉ ሌሎችም የንቅናቄው ፋኖዎች ተብለው ተጠርተዋል። ሲቪል ራይትስ ፉድ ሶልጀርስ። ጥቁሮች በአሜሪካ ይደርስባቸው የነበሩ ግፍና መከራዎችን፣ አጠቃላይ መድሎና መገለልን፣ የፍትሕ እጦትን ከጀርባ ሆነው በብርቱ ይፋለሙ ነበር። ጌቶን ቦርድ። የሰማችሁት መዝሙር ፋኖ ተሰማራ አይነት ነበር። ለሰብዓዊ መብቶች እንፋለም። ሁኔታዎቹ ለእኛ ለጥቁሮች ማለት ነው ጥሩ አልነበሩም። ለውጥ ያስፈልገን ነበር። የተሻለ ሕይወት ለውጥ በእጅጉ እንፈልግ ነበር። ሽርሊ ጋቪን ፍሎይድ አንድ አላባማ ውስጥ የሚገኝ ብዙ ዓመታትን ያስቆጠሩና ፍቺ ያልተገኘላቸው ታሪኮችን እያፈላለገና እያቀናበረ የሚያቀርብ ድርጅትን ይመራሉ። እነዚያ የሲቪል መብቶች ንቅናቄ ፋኖዎች ብዙ መሥዋዕት መክፈላቸውን ይናገራሉ። ፍሎይድ እፍልሚያው ግንባር ላይ ነበሩ። የተደበደቡትም እነርሱ ናቸው። በየመንገዱ የተጎተቱም የተተፋባቸውም እነርሱ ናቸው። ከጀርባ ብዙውን ተግባር ከሚያከናውኑ መካከል ቄስ ዌሌ ብሉ አንዱ ናቸው። የነጻነት ትምህርት ቤት የሚባሉ በደቡብ ዩናይትድ ስቴትስ ግዛቶች ውስጥ ጥቁሮችን ለምርጫ ወይም ድምፅ እንዲሰጡ የሚመዘግቡ ሰራተኞችን የሚያሰለጥኑ ተቋማትን አደራጅተው ያንቀሳቅሳሉ። የነጻነት ትምህርት ቤት ወጣቶችን፣ የሲቪል መብቶች ሰራተኞችን ማለት ነው፣ በማስተማር በኩል ቁልፍ ስራ አከናውነናል። ከዚያ እየወጡ እያንዳንዱን ቤት እያንኳኩ ለምርጫ እንዲመዘገብ ሰውን እያነጋገሩ አሳምነዋል። ጃክሰን ሚሲሲፒ የሚገኘው ቱጋሉ ኮሌጅ በ1960ና 50ዎች ውስጥ የሲቪል መብቶች ንቅናቄው እምብርት ነበር። ከመላ ሀገሪቱ የንቅናቄው መሪዎች ወደዚያ እየመጡ ሰው ለእኩል መብቶች እንዲነሳ ያደረጉ መንፈስ አነቃቂና እልህ አስያዥ የቅስቀሳ ንግግሮችን ያደርጉ ነበር። ይህንን ሦስት ሰይጣን የሚያህል የከበደ ሁኔታ መቃወምና መጋፈጥ አስፈላጊ መሆኑን ዓለም እንዲያውቅ ማድረግ አለብን። የሲቪል መብቶች ተሟጋቿ ሼርሊ ጋቪን ፍሎይድ የሰውን ተስፋና ሞራሉን ከፍ ለማድረግ እነዚያ ሕዝባዊ ስብሰባዎች ምን ያህል ስኬታማ እንደነበሩ ያስታውሳሉ። በእነዚህ ስብሰባዎች ላይ የሚዘመሩ መዝሙሮች፣ ጸሎቶች፣ ንግግሮችና ውይይቶች ሰውን ያነሳሱት ነበር። በዚያውም ደግሞ ማግለልንና ጅምላ መድልዎን የመሰሉ እንቅፋቶችን ለመሰባበር በንቅናቄው ውስጥ የመሳተፍ አስፈላጊነትም ይነገራቸው ነበረ። ሚሲሲፒ ግዛት ውስጥ ይካሄዱ ከነበሩ ሰልፎች በአንደኛው ላይ ሉዊስ ታከር በፖሊስ ውሾች እንዲነከሱ ተደርጓል። ፖሊሶች ውሻዎቹን ይለቁብን ነበር። እኛም በወተት ጠርሙስ እያባረርናቸው ጉዞአችንን እንቀጥል ነበር። የሲቪል መብቶች ተሟጋቹ ዲክ እና ሸረን ማይልስ ነጮች ናቸው። በ1963 ዓ ምህረት ጥቁሮች ድምፅ ለመስጠት እንዲመዘገቡ ይካሄድ በነበረው እንቅስቃሴ ውስጥ ተሳትፈዋል። በመሳተፋቸው ምክንያት ታዲያ ከፊታቸው የተደቀነውን የከበደ አደጋ ይገነዘቡት ነበር። There was potential violence, and there were certainly threats. Uh, and people. <laughs> በሰሜን የሀገሪቱ ክፍል ነጮችና ጥቁሮች እንደ ሻረንና እንደኔ ሁሉ በዚያ ንቅናቄ ውስጥ ለመሳተፍ የወሰኑ ብዙ ነበሩ፣ በተለይ ወጣቶች። ምክንያቱም ያ በሀገራችን ታሪክ ውስጥ ትልቅ ጠባሳ ነውና። ጠበቃው ሪቻርድ ኮኸን በደቡብ የድህነት ህግ ማዕከል ይሳተፋሉ። ያ ድርጅት የታወቀ የሲቪል መብቶች ተሟጋች ድርጅት ነበር። እጅግ ብዙ ያልተዘከረላቸው፣ ያልተሞገሱ ያልተዘመረላቸው ጀግኖች ሊታሰቡ ይገባል ይላሉ ኮህን። ታሪክ የሚያስታውሰው ጥቂት ሰዎችን ነው። ወደ ኋላ መለስ ብለን ስንመለከት ግን ወደፊት እንድንራመድ ያደረጉንን የማይታመን ዝና ያላቸው ብዙ ሰዎችን እናገኛለን። በ1966 ዓ ም ከሜምፊስ እስከ ጃክሰን የተካሄደው ጸረ ፍርሃት ሰልፍ እስከተደረገበት ጊዜ ድረስ ከኋላዎቹ የሲቪል መብቶች ንቅናቄ ፋኖዎች አንዱ ታይረን ዴቪስ በእነዚያ እንቅስቃሴዎች ውስጥና በሰልፎቹ ላይ መሳተፍ በጣም ይፈሩ ነበር። ያ ሰልፍ ሲያበቃ ፍርሃት አብሮ አበቃ። ከዚያ በፊት ግን እንደ ዩናይትድስቴትስ ዜጋ የሚፈቀድልኝን ነገሮች እንኳ ለማድረግ እፈራ ነበር። እንደ አንድ የሰው ልጅ አንዳንድ መብቶች ነበሩኝ እኮ። ትሑት ሁን፣ አትገዳደር። ክሊፍትን ኬዚ ሲታሰር ገና የ17 ዓመት ታዳጊ ወጣት ነበር። ኬሲ የታሰረውና ለዘጠኝ ቀናት እስር ቤት ውስጥ እንዲቆይ የተደረገው በአንድ ሰልፍ ላይ ተሳትፈሃል ተብሎ ነበር። እኔ አንድ ትንሽ ሰው ነበርኩኝ። በቡድን የሠራነውን መለስ ብዬ ስመለከተው ግን በእውኑ ዕጹብ ድንቅ ነበር፤ የእነዚያ ያልተዘመረላቸው ጀግኖች ቆራጥነት፣ ጀብዱና ብርታት እንዲሁም ተግባር ብዙ ዐይነት የዘር መድሎና የፍትሕ እጦት ዐይነቶችን እየሰባበሩ ብዙ ስኬቶች ማስመዝገባቸውን የታሪክ ምሁራን ዛሬ ይናገራሉ። ሌሎቹ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በቀሩም ጥቂት ደቂቃዎች ቀኑ እሁድ ምሽት እንደመሆኑ አንድ ሙዚቃ እንጋብዛችሁ። ቴዎድሮስ ካሳሁን ወይም ቴዲ አፍሮ ስለ ፍቅር ሲባል በሚል የተጫወተውን ዜማ ነው የምንጋብዛችሁ። በእኛ በኩል ሰላም፣ በደህና ደሩ። በነገው ምሽት መደበኛ ዝግጅታችን እንገናኛለን።